ጥያቄ 35 ዘካ ምንድን ነው? መልስ፣ በተወሰነ የጊዜ ገደብ ውስጥ ለተወሰኑ የማህበረሰብ ክፍሎች የሚሰጥ የገንዘብ ግዴታ ነው። ከእስልምና መሰረቶች መካከል አንዱ ሲሆን ከሀብታሞች ተወስዶ ለድሆች የሚሰጥ የግዴታ ምጽዋት ነው። የላቀው አላህ እንዲህ ብሏል፣ ወአቱ ዘካ ዘካንም ስጡ። صورة البقرة أرباسوست